የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ ኤይት አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማን ስለ ልጃቸው አነጋግረናቸዋል። ኮሚስ የተዋጽ ስጋና ቆዳ ቀርቶ የአውሮፕላኑ ብረታ ብረት በጣም ሊገልጥና ብዙ የተበታተነ ነው ምነሆነ የነገሩኝ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ፣ ሌላ ምኞት የለኝ። በብዛት ስለ ልጃቸው በስፋት አነጋግረናቸዋል። በቀዳሚ ዘገባችን ይዘናቸውን እንመለሳለን። እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት ስለሆነው በረራ ቁጥር ኢቲ 302 ተጨማሪ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። Gabina VOA. Let's cross boundaries together. የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። በመግቢያችን ላይ ቀደም ሲል እንዳስተዋወቅ ነው የዛሬው ዘገባችን ትኩረት የሚያደርገው በኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ቢሾፍቱ አካባቢ የወደቀውን 737 ማክስ ኤት አደጋን ተከትሎ የተጠናቅ ዘገባ ይሆናል። እግዚአብሔር ሰጠ እግዚአብሔር ነሳ በሚል የፈጣሪያቸው ቃል እየተጽናኑ እንደሚገኙ የገለጹት የኢትዮጵያ አየር መንገድ ንብረት የሆነውና ቢሾፍቱ አቅራቢያ የወደቀው ቦይንግ ሰባት ሰላሳ ሰባት ማክስ ኤት አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ነግረውናል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስክሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እወዳለሁ ብለዋል። ማምሻውን ሐዘን ከተቀመጡበት አዳማ የሚገኘው የአንድ ወዳጃቸው ቤት በስልክ አነጋግሬያቸው ነበር። ዶክተር ጌታቸው እግዚአብሔር ያጽናዎት። ጽዮን ግርማ እባላለሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልለት። እሺ ዶክተር ጌታቸው ተሰማኖት፣ ናይሮቢ ነበር የሚኖሩት ና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል በተለያየ መንገድ። እስቲ ግን ከእርሶ ካንደበቶ የት ነው የተወለደው? ልጆት የት ነው የተማረው? እስቲ የልጆትን የህይወት ታሪክ ይንገሩን። ናይሮቢ ነው ናይሮቢ ነው የተማረ የተወለደው። እኔ እዚያ አኪም ነበር። እዚያ ነው የተወለደው የተማረውም፣ እስከ ኤሌብል ድረስ እንደምታውቁ ብሪትሽ ሲስተም ኤሌብል የሚባል አላቸው። ሰከንደሪ እስኩል በኋላ ያው በኢትዮጵያ ስታሳዩ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር ፓይለት ለመሆን። ሳውዝ አፍሪካ ከምትሄድ ኢትዮጵያ ሄደህ ተማር ብዬ እዚህ ያመጣሁት እና ልጆችም አሉ ግን አንድ አስራት እንኳን አውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨርሰ እና በኋላ ያው ረዳት አድርገውት ከተወሰነ አመት በኋላ ያው ካፕቴን አደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልከውታል። ጥሩ ውጤት እያዘ ነው የመጣው። ቦይንግ ሄዞ ነበር። እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት? ማክሲሎፌሽያል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አለኝ። እዛ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ ሀያ አምስት አመት ፈርቼ ነው ሪታየር ያደረኩት። ብራ ቤት እንሰራ ነበር። ሌሎች ልጆች አሉኝ ብለዋል እና ስንት ልጆች ነው ያሉት? ያሬድ ስንተኛ ልጆት ነበረ? ያሬድ አምስተኛ ልጄ ነው። ከስንት ልጆች መሀል ማለት ነው? በጠቅላላው ስድስት ናቸው። ያሬድ ወደ ኢትዮጵያ መቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ? አንድ አስር አመት ሳይሆነው አይቀርም። መጀመሪያ ሁለት አመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ አምስት ነው ስድስት አመት በረዳትነት ያው ረዳት ሆኖ ተሰርተዋል። ከዚያ በኋላ ነው ከቱ ታውዘንድ ቴን ጀምሮ መሰለኝ ካፕቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ያንግ ነው ግና ሰላሳ ባልሞላው አስራ ዘጠኝ መቶ ሰማንያ ዘጠኝ ነው ተወለድ ብዙ ላይ እና አክተበበት ፕሮሞሽን ነው ሶስት አይነት ቋንቋ ይችላል። ምክንያቱም እናቱ ኬንያዊት ናቸው። ሱዋሂሊ ቋንቋ፣ አማርኛ፣ እንግሊዝኛ አቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁ። ና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው? ልክ ነው ልክ ነው ያው ሰዋሂሊኛ፣ እንግሊዝኛው እዚህ ሀገር ተማሪነት የምትማሪ ነው ኬንያ ውስጥ፣ የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛ እና እንግሊዝኛ እንደሚማሩት ያው ደግሞ ሰዋሂሊኛ ና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰብ አደጋ ነው የደረሰብን። እንዴት ነው ሕይወቱ ማለፉን እና አደጋውን የሰሙት? እርስ ነግሮት ነበረ ወደ ናይሮቢ እየሄደ እንደነበረ። ተደዋውላችሁ ነበረ አግኝተውት ነበር ከአደጋው በፊት? ብዙ ጊዜ ይደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳት በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያረድ እስካሁን አልመጣም ምንድነው ችግር አለው ያለችም እኔ ከዚያ በኋላ መከታተል ጀመርኩ። በስልክም በምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መጥረሱም ተረዳሁ። ግን እዚያ ቦታ መሄድ አልተቻለም። አክሰስ የፍላትን ለማዶኝ። አዎ፣ እና ትልቅ አደጋ ነው። እኔ የምልሽ የኔ ልጅ ብቻ አደለም፣ ብዙዎች ናቸው እዚያ የረገፉት። ህፃኖቶች አሉ፣ ሴቶች አሉ፣ የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ? ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሽ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ ስንሞት ኢትዮጵያውያን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። የግምቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ አመት አገልግሏል ኤርላይንሱ በስራን ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና ስልክም አትናንተውናል ከጠቅላይ ሚኒስትሩ ቢሮ፣ ከፕሬዚዳንቱ ቢሮ ይህ ሁሉን እኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህን የሚመስለው ታሪኩ ባጭሩ ነው። ምን እንግዲህ እንደጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደ ሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ? ልጆት ያሬድ በሬ ስፔሻል ቻይልድ እና ዩኒክ ነበር፣ በጣም ዩኒክ ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ አስራ አምስት ሲሆን የዋና በየሴሜስተሩ የሰበሰበው አለ ቤት ሰቅሎ አለ ቤት። እንዲያውም ተማሪዎቹ ምን ነበር ሚስተር ፊሽ ቤት ነበረ። በጣም በስሚንጎ በስለ ነበረ ልጁ። በብዙ መልኩ ብሩህ ነበር። ትክና የነበረው ልጅ ሁሉንም አክባሪ እና ትልቁ ደም ትንሽንም ብዙዎቹ ጓደኞች ንትሪፊሽ እንደሆነ በጣም ነው የሚያወዱት። በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ እንደዚህ አይነት በማህበረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት? ከበትከበትት አይቼዋለሁ ከምስከሚል እዚህ ስምላለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚጨርሰው ስመጣ ብዙ የዘበር ማርፈው እና እዚያ ነው የማገኘው። ብዙም ጊዜ በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት ያቦ መመለስበት ጊዜ ነበር የሚደውልልኝ። ይህን የመሳሰለ በጣም ወዝ ቴኪንግ ኬር ኦፍ ሚ በብዙ መልኩ። ትዳር መስርቶ ልጆች ወልዷል ወይስ ብቻውን ነበር የሚኖረው? የለም፣ አልመሰረተም። እንዲጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር አም ኤርላይንስ ውስጥ ካፕት ያነች ትንብላን አድርገው ነበር፣ ሳይሆን ቀረ። እጮኛ ነበረው ማለት ነው። አዎ ነበረ፣ ያንሴ ነበረው። አስተዋውቆት ነበረ እጮኛውን ለቤተሰብ። አዎ ትንብሎ፣ አባቷንም አውቃለሁ። ከኔ ጋር ነው የሆነ ትናንትና እዚህ እውነት ነው ያለ ነገር ተፈጠረ። ይኸውልሽ፣ ያልታሰበ ነገር ነው ብል ማድረግ ይቻላል። ያው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ፣ የሚለዋል እና እንግዲህ በዚያ ከታመነበት ምናልባት ያው ምጽአተ ክርስቶስ ሲመጣ የሆነው ነገር ይሆናል። እንታይ ይሆናል አይታወቅም። በእምነታችን ይሄ ነገር አለ። ምጽአተ ክርስቶስ ሲመጣ የሞታን ሁሉ ይነሳሉ ይላል። ለጊዜው በጣም አንደበቴ ነው የተነካው አይኖርም። በጣም እንደ የተመሰሰው እና ልጁ በጣም ቅልጅ ነበር ተሆኑ እና እሱን ረፕረስ የሚያደርጉ ከሌላዎቹ ልጆች አሉ ብዬ ለማመን ያስቸግረኛል። እሱ የተለየ ትውልድ ነበር፣ የተለየ ፍጡር ነበር። እንደ እንግዲህ ህን በሁኔታው እንደምታምነው፣ በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልን ይባላል። እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነው። እና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ? ነገር የለም። ምክንያቱም እንደሰማሽው አይሮፕላኑ፣ አፍንጫው ነው የወደቀው። መጀመሪያ መስዋዕቶች ፓይለቶቹ ናቸው። ከዚያም ደግሞ በብዙ በብዙ ሜትር ወደ ውስጥ ገብቷል ነው የሚባለው። አለ ነው አስር አስራ አምስት ሰላሳ አቡ ክፍላያቱ እና ምንም ነገር የለም። እዚያው አፈር ሆነው ደቀዋል። የኔ ልጅ ብቻ አደለም፣ ብዙዎች ሕጻናቶች ሁሉ አሉ፣ ሴቶች ልጆች አሉ። ብዙ ሀገሮች፣ እንደ ሰማሽ ሪፖርት ላይ ብዙ ችግር የነበረበት ክብደት ነበረው አሮፕላኑ። በዚህ ሉን አልተጠቀመም ጭነት ዋለ ሁሉ ሰው አለ። በፍጥነት ነባብ የወደቀው ወደ አንድ ሺ ሁለት መቶ ምናምን ኪሎሜትር የሚባ አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ። ቦታው አሁን የወደቀበት ቦታ ትንሽ ጉድጓድ ነው ያለው እና እንደሰማሁት እንኳን ሴ ተዋጽ ምና ስጋና ቆዳ ቀርቶ የአይሮፕላኑን ብረታ ብረት በጣም እንዲገደቅ ና ብዙ የተበታተለ ነው ምነሆነ ይነገሩች ይሆ ደግሞ ጠብቀው ነገር የለም ቅድም እንደነገርኩሽ እኔ እዚ ከስ ኢትዮጵያውያን የሚያመጣውት አስራት ለማረግ ኢትዮጵያ ኖረ በአርባቶ ተጋለት ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም፣ ለመጪው ትውልድ ለኢትዮጵያ አየር መንገድም፣ ይህ ብቻ ሳይሆን ብዙዎች የረገፏሉ ከሱ ጋር አብረው፣ የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ሊፈርዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት እና ልጅ አትቼዋለሁ። የሚወዱ የማፈቅረው የሚያከበብ ልጅ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትች። ሌላ ነገር ምንሽ ነገር የለኝም። እግዚአብሔር መጽናናቱ በማሰባችሁና በማድረጋችሁ ለእኔ ማጽናኛ ነው። የሆነ ሆኖ አነጋገሬም፣ መንፈሴም፣ ትንሽ አእምሮዬም ኮንሰንትሬሽንም ተቀንሷል ያለፈው ሁለት ቀን ችግር አለብኝ ማለት ያው ድንጋጤው ምኑም ሲደም ብዛቱ ምንም ይዞኛል። እና ያሁን ሆኖ እንግዲህ ያው እናንተ ተጣለትናችሁ ታሪካችን ካልቸራችሁ የመታውቁታቦች ስለሆናችሁ አሻሽለሽ አቅርቢለት ሌላ ምንም ምንሽ ነገር የለትክልእዚብሔር ባርክሽ። በትክክል ነው ያስረዱት። እግዚአብሔር ያጽናወት። በሚገባ አስረድተዋል። ስለ ልጆ እግዚአብሔር ያጽናወት። በጣም አመሰግናለሁ። እግዚአብሔር ባርክሽ። አሜን፣ አሜን እግዚአብሔር ያጽናዎት። እግዚአብሔር ያጽናዎት። የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት፣ በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሐዘን ተቀምጠው እንደሚገኙ ለማወቅ ችለናል። የተባበሩት መንግስታት ድርጅት በወደቀው የኢትዮጵያ አየር መንገድ አውሮፕላን ሕይወታቸውን ላጡ ባልደረቦች ጄኔቫ በሚገኘው የድርጅቱ የአበባ ጎንጉን በማስቀመጥ የመታሰቢያ ስነስርዓት አካሂደዋል። በስነስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ አበባ ጎንጉን ያኖሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት እነሱንም ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብ እና የሰብአዊ መብት የእርዳታ ተቋማ የሽልማት ባልደረቦችን ጨምሮ በአደጋው ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሐዘን እናስባቸዋለን ብለዋል። በዚህ እጅግ የመረረ ሐዘን ላይ ላሉት ቤተሰቦችና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስት እጅግ ጥልቅና ልባዊ ሀዘናችንን እንገልጻለን ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑ የበረራ ሰራተኞችን ጨምሮ አስራ ሰባቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮ ዩናይትድ ስቴትስ ቦልቲሞር የሆነው ካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ናቸው የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ አግኝተን አነጋግረናቸው ነበር አራቱ ባልደረቦቻቸው በእድሜም በትምህርት ብቃታቸው ገና ብዙ መስራት በሚችሉበት እድሜ ተነጠቅን ቤተሰቦቻቸውንም ለመረረ ሀዘን ተጋለጡ ብለዋል ቆንጅት ታዬ ናት ያነጋገረቻቸው አመሰግናለን መቼም እንደዚህ አይነት በጣም አሰቃቂ የሆነ አደጋ እውነት ለመናገር አብረውኝ ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለእኛ አስደንጋጭ ነበረ፣ መጀመሪያው ወሬውን ስንሰማ ማለት ነው። እና በጣም ሁላችንም አዝነናት እኛ ብቻ ሳንሆን ያለም ለኢትዮጵያ ሕዝብ ያለምም ሕዝብ ሁሉ ያዘነበት ከፍተኛ አሰጣቂ አደጋ ነው ማለት እንችላለን። አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት? አዎ አራት ናቸው። ኦፊሳችንና ለስልጠና ወደ ናይሮቢ እኛም ሪጂናል ኦፊሳችን እዛን ያለ በሪጅንምና በካንትሪ ፕሮግራሙ ማለት በሲያርስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ሊወስዱ ሄደው ይሄንን እንግዲህ አሳዛኝ መሆን አድርገ የደረሰባቸው። እስቲ የአራቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን። እሺ። ከአራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ሲያርስ በቅድሚ አመት ያ በተለያዩ ዲፓርትመንቶች እዛ ጀምራል። አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዱ ያሳነች። ሌላው ጌትነት አለማየሁ በሙያው እንደዚህ የፕሮኩርመንት ሰው ነው። ብዙ ከጣጉዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል። ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይመኩ ይባላል እሱም ከቃ ጊዜዎች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው ሰላሳ ውስጥ ያለ እድሜ ሲሆን ሁለቱ ደግሞ መካከለኛ አርባ እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የመበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው እና በጣም ነው ነው ልባችን የተነካው በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤር ኦርጋናይዜሽን መስራት ማለት መደበኛ ስምንት ሰዓታችንን ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ። ከስራ ሰዓት ውጭ መስራት፣ ቤተሰቦች አሏቸው። የተወሰኑቱ እንደምንረዳው ባለትዳርና የልጆች አባቶች አሉባቸው። የሳራን አላወቅኩኝም። ታራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለ ትዳርና የአንድ ሴት ልጅ። ስንታየው ባለ ትዳርና የሶስት ልጆች አባት ነው። ታራም ደግሞ እጩኛ ኖሯት ለማግባት ሀሳብ ላይ የነበረች ነበረች። ቅርብ ጊዜ ነው የተገዛችው። ሁለት ወር እንኳን ያለ እንደዚህ ነው። ትንሽ እንደው ምን አይነት ሁኔታ ላይ ናቸው ቤተሰቦች? ያው እንግዲህ የኢትዮጵያ ሕዝብ ጎረቤቱ ምኑም የመሥራ ቤቱ ሰው እንግዲህ እየተመላለሰ እያጽናና ነው የሚገኘው። በጣም ከባድ ነው። ቅድም እንዳልኩት ሰው መቼም አስከሬን ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው አስከሬን እንደው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። የእነዚህ ግን እስካሁን እንግዲህ ቀብር ስነ ስርዓት ምችል አልተፈጸመ፣ ያስቸግራል። በጣም ብዙ ምንም ተጽናኑ ማለትም የሚያስቸግር ሁኔታ አለው። እነ ቤትነት ጋር የሚሄድ ቄሶች ነበሩ እና እነሱም ምንድነው ምንም ምንም ነገር አንበላም ብለው ነው ቤተሰቡ፣ እናቱና እህቶቹ ምንም ምግብ የሚባል ውሃም የሚባል ነገር በጣም ብለው ቄሶቹ እንዴት እንደዚ ታደርጋላቸው ብለን ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። ዳው ከለቀተኞቹ እንደሰማሁት ምንም አንቀምስም ብለዋል ነው እንግዲህ የተባለው ራለ ሌሎችም ጋር እንግዲህ ተመሳሳይ ነገር የሚኖሩ ይከብዳል። በቢሮም ደረጃ ለሁላችንም ከባድ ነው። ስራ አልነበረንም። ቢሮ ዝግ ነበር። ያው ሳፉ በየቦታው ለቅሶም እየደረሰን ድንጋጤ ሆኑ እንስላለን ስራ አልነበረንም። ሐሙስ ያው እንዲሁ ብንገባም ምንድነው ከውጭ ድርጅቱ ሰራተኛውን በጎርቷል ኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው ዛሬ ቀኑ ሙሉ በጣም የሚጠቅም አይነት ትምህርት ነው ያደረጉት። ረዳ ሰራተኛው ቀላል እንዳልሆነ እነሱም ቀላል እንዳልሆነ እነሱም አውቀዋል። ለዛ ነው ድርጅቱን ሳቤታችንም ይህን አስቦ ካውንስሊንግ ሰፖርት ለሰራተኛይም የምክር አገልግሎት ያስፈልገዋል። ጥሩ ጥሩ ነገሮችን የምክር አገልግሎት በደንብ ነው የሚያስፈልገው። ምክንያቱም አሁን ለምሳሌ ያህል ቻይና ቲታክ ክፍልን ብንወስድ አብረው እዚህ በግሩፕ ነው እንግዲህ ሰው የሚቀመጠው፣ ዴር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስጠብቀው እውነት ነው። አራት ሰው አንድ ሰው እንኳን ምን ያህል እንደሚጠብ እንኳን አራት ሰው የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይን አለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ ያነጋገረቻቸውን ቆንጅታየን እናመሰግናለን። ተከታዩ ዘገባም ከዚሁ ከአደጋው ጋር የተያያዘ ነው። ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ህዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ህዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ፣ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋገሪያቸው ነበር። ስለ ልጃቸው በመናገር ይጀምራሉ። የተወለደ ወለጋ መጆ የሚባል ቦታ የተወለደ ክልልዳገር እንግዲህም በአስራ ዘጠኝ ዘጠና አንድ ነው የተወለደውና እንደ ፈረንጆች በአስራ ዘጠኝ ዘጠና አንድ ማለት ኦልሞስት ወደ ሀያ ሰባት አመት ወደ መጨረስ መሰለኝ። አሁን ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር። አሁ እዚህ ነበረ። በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ ለተወሰነ ጊዜ እዛ ቆየ። ና ወደዚህ መምጣት ፈለገ ለአንዳንድ ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሑድም ቀን አልነበረም በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላረግለት ለሰባት እንዲመጣ ትኬት ኦፊስ ስሄድ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገር ቢቀጥል ስለሚችል ለሌላ ቀን ብታደረግለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ብዬ ለቅዳሜ በዘጠኝ ቆረጥኩላት። በዘጠኝ በቃ ይመጣል ብለን ስንጠብቅ ተደውሎ አምጥቶታል ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሑድ ማለት ለአስር ማለት ነው። አስር ይመጣል ብለን ጠዋት አነጋገር ነበረ ራሴ እኔ ዛሬ ወደ ቸርች ስለሚሄድ አልጠብቅህም ይጠብቅ ሰው አላልኩኝ። ከልዩ ጋር የምተዋወቃሉ በቃ አሁን ፍተሻ ሁሉ ጨርሼ ውስጥ እየገባው ነው አለኝ። በቃ የመጨረሻ ቃዶች ነበረ ነበር ያናገረኝ። እንግዲህ ከዛ በኋላ ሆነ እንግዲህ ቸርች ጨርሼ ስመጣ ስወጣ ነው የሰማሁት። የማውቀውም ነገር አልነበረኝ እና ትንሽ ግራ የሚያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል። አልገባል ይ አይነት ነው ነገር እግዚአብሔር ካላስቻለ ምንም። በዘጠኝ ያመለጠው ለምን እንደሆነ ጠየቀሹ ነበር። ዘገየና ቤት ውስጥ ዘገየ መሰለኝ። ገስከደባቸው መንገድ ለስ ከሚደርሱ እና ሲደርስ የቦርዲንግ ታይሞ አልፏል፣ አይቻልም ብለው እንቢ አሉት። ቢለምናቸውም እንቢ አሉት። ከዛ በቃ ለ አስር አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ፍላይትም ነበረ ምሽቱን። የሚገርመው ኔ እንዲያም እሱን ነበረ እዛው ሲያናግሩ ታዲያ፣ ቀጥሎ የሚመጣ እኮ ሌላ አለ፣ በእሱ ብታስተካክሉለት ምናምን ስል እስ እየሞከርን ነው ለማንኛው፣ ማለች እኛ አክስቱ ዛለች፣ የአባቱ እህት በኋላ ቆይታ ደውዬ ስጠይቅ፣ አይ በቃ ለነገ ጠዋት አድርገንለታል አለችን። በመሀል እንግዲህ እንደዚህ ሆነ። እዛ ላይ ኢትዮጵያ ህዝብ ሐዘን ነው መቼም እንዲ ብቻ አይደለም። በእውነት የሚያሳዝን ነገር ነው። ልጃቸውን በማጣታቸው ሐዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ። እንግዲህ እኔ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር የሚ ነገር ያደረገው እንዲሁን የኢትዮጵያን ህዝብ የሚሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ በቃኛ ነገ ከነጎዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን፣ ተፋቅረን በቃ እንድንኖር፣ እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልእክት ያለ ይመስለኛል በዚህ ውስጥ እኔ ያነኝ። በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለነው የምንሄደው በእውነት እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነች በእጅሽ ይዘሽ ከመጨረሻ ፈቅደች ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ይህቺ እንድንኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን። እስከምንሄድ ድረስ በእንዲህ አይነት ኑረ ለሚቀጥለው ጄኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ፣ በእውነት እኔ ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው በቃ ምን አለ ትምህርት ቢሆነንስ፣ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናቸው እች እውነች ብሎ ነው እግዚአብሔር እዚህ እች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች። ካፈራ እናልፍም በቃ በስጋ ከዛ እንግዲህ እኔ አንድ አንድ አማኝ ብናገር ከዛ ያለፈ ህይወት አለን እኛ። እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ። መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል ግን እንደ ስጋ ደግሞ በዚህች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር ንፈልገው ሰሞኑን የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆነን ብንተው። አሁን ሄድ እንኳን አናውቅም እኮ። አሁን አሁን ይሄኮ ልጄ ጠዋት ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም። በዚች ምድር ላይ እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩሽ እራሱ ምን እንዲመጣብኝ እንደሚችል እኔ አላውቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይህን ከዚህ ብንማርና በእውነት ብንመለከት ብዬ ነው ማስበው። የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት አንድ ቀን 2011 ዓ ም ቢሾፍቶ አቅራቢያ የወደቀው ቦይንግ 737 ማክስ ኤት አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ህይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል አስተናግዳችሁ ያመሻሁት ጽዮን ግርማ ነበርኩ ዝግጅቱን በቴክኒክ ደግሞ ያቀናበረልን ሞክቢል ያበሩ ነው መልካም ምሽት በነገው ጉዞ እንገናኝ